ሳይንስና ቴክኖሎጂ በዓለማችን 300 ሚሊዮን የሚደርሱ ሰዎች የማየት ችግር እንዳለባቸው መረጃዎች አመለክታሉ። ምስጋና ለቴክኖሎጂ ግባውና የማየት ችግር የገጠማቸውን ሰዎች የዕለት ተዕለት ሕይወት ለማቃለል የሚረዱ ቴክኖሎጂዎች ከጊዜ ወደ ጊዜ እየተሻሻሉ መጥተዋል። የአይን ብርሃንን ለመመለስ የሚደረጉ ተስፋ ሰጪ ምርምሮችም በዚያው ልክ እየጨመሩ ናቸው። በቅርቡ በተካሄደ ምርምርም ትንሽ ነጥብ የምታህል በጣም አነስተኛ ቁስ ወይም ችፕ አማካኝነት እይታን ወደነበረበት ለመመለስ ያስችላል የተባለ ተስፋ ሰጪ ሙከራ ተደርጓል። ይህ አነስተኛ ቁስ ወይም ችፕ የሚያገለግለው ከእድሜ ጋር ተዛማጅነት ላለውና ማኩላር ዲጄኔሬሽን በመባል ለሚታወቀው የአይን ህመም ሲሆን፣ የበሽታ ሬቲና የተባለውን የአይን ክፍል የሚጎዳ ነው። እንደ ተመራማሪዎቹ ገለጻ በዩናይትድ ስቴትስ፣ ጀርመን፣ ብሪታንያ፣ ኔዘርላንድ እና ጣሊያን በሚገኙ የሙከራ ጣቢያዎች ከ80 በመቶ በላይ የሚሆኑ ታካሚዎች ከአንድ ዓመት ክትትል በኋላ ከፍተኛ የእይታ መሻሻል አሳይተዋል ተብሏል። የአይን ሐኪምና የሬቲና ስፔሻሊስት የሆኑት ዶክተር ትልቅ ሰው ተሾመ ጥናቱ ተስፋ ሰጪ ነው መባሉን ይገልጻሉ። አርቲፊሻል ቪዥን የሚባል የምርምር አካል አለ። ማየት የተሳናቸው አይኖች የተሻለ እንዲያዩና እነዚህ አርቲፊሻል ቪዥን የሚባሉ ሙከራዎች ሙከራዎቹ የቆዩ ናቸው ከአለፉት ሁለት አስርት አመታት ሲሞከሩ የቆዩ ነገሮች አሉ። ይሄኛው ፓርቲኩላር ጥናት ይሄ አትሮፊክ ማኪላር ዲጄኔሬሽን የሚባል በእድሜ ምክንያት የእይታ ሬቲና ላይ መሀሉ መሳሳት ላለባቸው ሰዎች ቺፕሶች ኢምፕላንት ተደርጎ ከዛ ካሜራ ያለው መነጽር ተደርጎ ውስጥ ያሉትን ስቲል ህይወት ያላቸው የሬቲና ሴሎች በመጠቀም የሆነ ኢሜጅ ክሪኤት ለማድረግ ነው። ቺፕሱ ብቻ አይደለም፣ መነጽርም አለው ካሜራ ሚኒስ መነጽር ማለት ነው እና ሙከራው የተወሰኑ ሰዎች ላይ ተሞክሮ ተስፋ ሰጪ ነው ነው የሚለው እንግዲህ ጥናቱ። ተመራማሪዎቹ አያይዘውም ይህም በጣም አነስተኛ ቁስ በቀዶ ጥገና ዓይናቸው ውስጥ ከተቀበርላቸው ወዲህ የማይትክል የገጠማቸው ሰዎች በቤት ውስጥ ቁጥሮችንና ቃላትን ማንበብ ችለዋል። በመደበኛ የዓይን ምርመራ ላይ ይህ የንባብ አቅማቸው ወደ 25 ፊደሎች ወይም ወደ አምስት መስመሮች መሻሻልም ተችሏል። ከ50 ዓመት በላይ የሆናቸው አብዛኞቹ ተሳታፊዎች እይታቸው 2020 ከሚባለው መደበኛ የማየት ችሎታ በግማሽ በቀረበ መልኩ ወይም 50 በመቶ መሻሻሉም ተገልጿል። በዚህ ሁኔታ ሬቲና የሚባለውን የአይን ክፍል ውስጥ እይታን ወደ ነበረበት መመለስ እንደሚቻል የታየው ለመጀመሪያ ጊዜ መሆኑንም የጥናቱ መሪና የቦን ዩኒቨርሲቲ የአይን ሕክምና ኃላፊ የሆኑት ፍራንክ ሆልስ ለዶቸብለ ገልጸዋል። ያም ሆኖ ውስንነቶች እንዳሉት ዶክተር ትልቅ ሰው ገልጸዋል። ያው የተወሰኑ ውስንነቶች አሉ። እንግዲህ አንደኛው በጣም ስፔሻላይዝድ የሆነ ኮምፕሌክስ ሰርጀሪ ይፈልጋል ቺፕሱን ለማስቀመጥ። ሁለተኛ እስከ አመት የሚፈጅ ማለማመድ ሪሃቢሊቴሽን ስራ አለው። ወዲያው ቺፕሱ ተተክሎ ወዲያው ሰዎች ማየት የሚችሉበት ሁኔታ የለም። ልምምድ ይፈልጋል። ማሰልጠን እንበለው፣ ሪሃቢሊቴሽን። ሶስተኛው የሚያዩት ነገር ሬዞሉሽን የሚባለው በአማርኛ ምን ብሎ አላውቅም። ጥራቱን በለው ስቲል በጣም በግርድፉ ያለ ትንሽ ሪዞሉሽን ያለው ነው። ግን አንዳንድ ሌተሮች ማንበብ፣ ቅርጾች መለየት ያስችላል። ግን ከለር ከለር ለምሳሌ መለየት አይችሉም። ሁሉም ግሬ ስኬል ነው የሚባለው። ያው አንድ አይነት ነጭ ወይም ግሬ ነገር ነው የሚያዩት። እና እንግዲህ ምርምሩ በዚህ ደረጃ ነው ያለው። ሆፉሊ ነገሮች ያው ምርምሩ ይቀጥላል እና ፒክስሉን ወይንም የሚያዩትን የኢሜጅ ኳሊቲ ለማሳደግ ነው ጥረት የሚደረገው። አርቲፊሻል ቪዥን ላይ ከሚሰሩ ስራዎች ውስጥ አንዱ እንደ ብሬክ ትሩ ሊታይ ይችላል። ባለሙያዎች እንደሚሉት አንዳንድ ሰዎች በእድሜ እየገፉ ሲሄዱ ለማዕከላዊ እይታ የሚያገለግለው ማኩላ የተሰኘው የሬቲና ክፍል እየተጎዳ ሊሄድ ይችላል። ይህም በመጀመሪያ የእይታ ብዥታ፣ ከዚያም ወደ ቋሚ ጉዳት ሊያመራ ይችላል። የአንድ ጤነኛ ሰው አይን ስራውን የሚያከናውነው ብርሃንን ከውጭ በመቀበል ወደ ኤሌክትሪካዊ ምልክቶች ወይም ሲግናል በመቀየር ነው። ከዚያም ይህንን ምልክት ወይም ሲግናል በኦፕቲክ ነርቭ አማካኝነት ወደ አንጎላችን ለትርጉም እንዲላክ በማድረግ ማየት እንድንችል ያደርጋል። ማኩላር ዲጀኔሬሽን ግን ይህንን የተለመደ የአይነ ተግባር በማደናቀፍ የማየት አቅምን ይቀንሳል። ይህ ችግር በአረጋዊ ላይ የአይን ብርሃን ማጣት ዋነኛ መንስኤ ሲሆን በዓለም አቀፍ ደረጃም ቢያንስ አምስት ሚሊዮን ሰዎች በዚህ በሽታ ተይዘዋል። በስታንፎርድ ዩኒቨርሲቲ የአሜሪካ የአይን ሕክምና ባለሙያ የሆኑት ዳንኤል ፓርከር የአንዲት ስፒል ራስ መጠን ያለው ችፕ ሬቲና ውስጥ በመቅበር ይህንን ጉዳት ለመመለስና መፍትሄ ለማምጣት ያሁኑን ምርምር አካሂደዋል። ቴክኖሎጂውን ለማዳበርም ከፈረንሳዊ የአይን ሐኪም ጆሴ አሊን ሳሄል ጋር ተባብረዋል። ባለሙያው ዶክተር ትልቅ ሰው እንደሚሉት ህክምናው በዋጋ ደረጃ ውድ ነው፣ ያ መሆኑ ደግሞ በችግሩ ሰለባ ለሆኑ በሚሊዮን የሚቆጠሩ ሰዎች ተደራሽ ለማድረግ አስቸጋሪ ነው የሚል ስጋት አላቸው። ያው እንግዲህ እንደዚህ አይነት ምርምሮች በኋላ ሰክሴስፉል እንኳን ቢሆኑ ትልቁ ቤሬር የሚሆነው ኮስት ነው። እንደዚሁ አንዳንድ እንትኖች ላይ ሳይ እንዳው ይሄ በተሳካ ሁኔታ እንኳን አቬለብል ሆኖ ቢወጣ በብዙ አስር ሺህ ዶላሮች የሚያወጣ ኮስት ይኖረዋል ቺፕሱን ኢምፕላንት አድርጎ አስፈላጊውን ፕሮሰስ ውስጥ አሳልፎ የሰዎች እይታ እንዲያገኙ እንግዲህ በአብዛኛው የምንጠብቀው ይሄ የማኮላፕ ጀኔሬሽን በጣም ኮመን ነው። ዓለም ላይ በሚሊዮኖች የሚቆጠሩ ሰዎችን አፌክት የሚያደርግ ነው እና እንደዚህ አይነት ችግር ሲኖር ለዚህ በአስር ሺዎች ሀምሳ ሺህ ዶላር ምናምን የሚያወጣ ሕክምና ተመጣጣኝ የሆነ መፍትሄ ሊሆን አይችልም። ረከስ ያሉ ለሁሉም ሰው መዳረስ የሚችል ሕክምና ሲኖር ነው። ሞር ኤክሳይቲንግ የሚሆነው ግን ምርምሩ ተስፋ ሰጪ ነው። ተመራማሪዎቹ እንደሚሉት ሬቲና ውስጥ የሚቀበረው አነስተኛ ቺፕ የህዝብ ስጋት አስተዳደር ማህበር ወይም ፕሪማ ከሚያስቀምጠው መስፈርት ግማሽ ያህል ብቻ የሚይዝ ነው። ሌላኛውን ግማሽ የሚይዘው ልዩ አይነ መነጽር ነው። ይህ መነጽር ምስላዊ መረጃን የሚያስተላልፍ ካሜራ የተገጠመለት ሲሆን፣ ለመጠቀም በእጅ የሚያዝ ፕሮሰሰርንም ይጨምራል። በዚህ ሁኔታ ከፍተኛ ጥራት ያለው ምስልና መረጃ ወደ አንጎል እንዲደርስ ይደረጋል። ለዚህም የታካሚውን ያልተጎዱ ሬቲና የሚባለውን የአይን ክፍል ህዋሳት ይጠቀማሉ። ሬቲና ውስጥ ያሉት ሁሉም ሀዋሶች ከሞቱ ግን እንደ ተመራማሪዎቹ የሚቀበረው ችፕ የመስራት እድል የለውም። አሁን ተመራማሪዎቹ ከምግብና መድኃኒት አስተዳደር ህክምናውን በአሜሪካ ውስጥ ጥቅም ላይ ለመዋል ፍቃድ በመጠየቅ ላይ ናቸው። በአውሮፓም ጥቅም ላይ ለመዋል ሲኢ የተባለውን የጥራት ማረጋገጫ ምስክር ወረቀት ለማግኘት እየጣሩ ነው። በምርምሩ የመጣው ውጤት እንደ ትልቅ ግኝት የሚቆጠር ነው የሚሉት ዶክተር ትልቅ ሰው፣ ነገር ግን ከሌሎች አንጻር ምርምሩ ጠባብና ገና ነው የሚል እምነት አላቸው። ያው አንድ ማየት ያለብን ይሄ በጣም ትንሽ ናሮ የሆነ ባብ ሪሰርች ነው፣ እውነት ለመናገር አይነት ስውርንን ታክል ለማድረግ ለመከላከል ከዚህ በጣም ሰፊ በሆነ ሁኔታ አድሬስ እየተደረገ ያሉ እንትኖች አሉ። አንደኛው ጂን ቴራፒ ነው። ጂን ቴራፒ የሚባል አለ። ሁለተኛው ደግሞ ስቴም ሴል ቴራፒ የሚባል አለ። እነዚህ በአብዛኛው በሐኪሞች ትንሽ ብቻ ትንሽ ብቻ ከፍ ያለ ኤክስፒሪየንስ ተጨምሮላቸው ሊሰሩ የሚችሉ ህክምናዎች ናቸው። ብዙ ሪሰርቾች እየተሰሩ ነው። ብዙ ብዙ ቦታ ማለት ነው። ይቺ አንድ ሪሰርች በጣም ትንሽ ሪሰርች ነች፣ ገና ዱፕሊኬትም አልተደረገም። ስለዚህ ወደፊት ምን አይነት ባለሙያ ይፈልጋል፣ ምን አይነት ሪሀብሊቴሽን ስራ ይፈልጋል ና በሂደት የሚታይ ነው እና እኔ እንደ አንድ አይን ሐኪም ነገሩ ጥሩ ነው፣ ኤክሳይቲንግ ነው። ግን ነገሩን ደግሞ ሰፋ አድርጌ ሳየው ሌሎች የሚሰሩ ምርምሮች አንጻር ይሄ በጣም በጣም ጠባብ ነው ብዬ ነው ማየው። ከዚህ አንጻር አሁን በመሰጠት ላይ ያሉ ህክምናዎች የበለጠ ጠቃሚ ናቸው ብለዋል። ለምሳሌ ዘሴም ማኩላር ዲጀነሬሽን አትሮፊክ ታይፑን ይባል ለማከም በሚሊዮን የሚቆጠሩ ሰዎች እየታከሙበት ያለ ኢንጀክሽን አለ፣ አዲስ ባለፉት ሁለት አመታት ዴቨሎፕ የተደረገ ማለት ነው። እስካለፈው ሁለት አመት ድረስ ምንም ህክምና አልነበረውም። ለምሳሌ ኤጅ ሪሌትድ ማኩላር ዲጄኔሬሽን ድራይ ታይፕ፣ አሁን ይሄ ምርምር አድሬስ ሊያደረገው የሞከረው ማለት ነው። ይሄ ኦፍኮርስ ሞር አድቫንስድ የሆነውን ስቴጅ ነው፣ ግን ከዛ አድቫንስ ሳያደርግ በፊት ለመከላከል ወይ ኤርሊ የታዩ ለማከም የወጡ ሁለት መድኃኒቶች አሉ። እነዚህ እንዳልኩት በመቶ ሺህ የሚቆጠሩ ሰዎች እየታከሙበት ይገኛል ባደጉት ሀገሮች አሁን እኛ ጋር ገና አልደረሰም። መድኃኒቱ መድረሱ አይቀርም፣ የጊዜ ጉዳይ ነው እና እነዚህ ለህዝቡ ተደራሽነት ያላቸው እንደ እነዚህ አይነት ምርምሮችና ህክምናዎች አሉ። ይሄን ግን እንደው መኖሩን ከማወቅ ውጪ አሁን ለታካሚዎች በአጭር ጊዜ ይደርሳል በብዛት ብለን ለማሰብ በጣም የሚከብድ ነገር። በዚህ ሁኔታ ሙከራውን በበርካታ ሀገራትና ጣቢያዎች በማካሄድም በሁሉም ቦታዎች ተቀባይነት እንደሚኖረው የሙከራ ቡድኑ ተስፋ አድርጓል። ተመራማሪዎቹ አያይዘውም በአንዳንድ ታካሚዎች ላይ አንዳንድ አሉታዊ ተጽዕኖዎች ሪፖርት የተደረገ ቢሆንም በ12 ወራት የጥናቱ ጊዜ መጨረሻ መፍትሄ ማግኘታቸውን ገልጸዋል። የጥናቱ ባለቤቶች በአዲሱ ቴክኖሎጂ ላይ ተግዳሮቶች እንዳሉ ጠቁመዋል። ከእነዚህም መካከል ችፑን ለመትከል የተደረገው ቀዶ ጥገና በዓለም ዙሪያ በበርካታ የቀዶ ጥገና ባለሙያዎች በተሳካ ሁኔታ የተከናወነ ቢሆንም ቀላል እንዳልሆነ ተናግረዋል። ሌላው ተግዳሮት ታካሚው ላይ ሲሆን ከቀዶ ጥገና በኋላ ለማገገም ክሊኒክ በተደጋጋሚ መመላለስና በቤት ውስጥ ጥብ ድጋፍ የሚያስፈልገው በመሆኑ በታካሚው ምቾት ላይ ተጽዕኖ ያደርጋል። ሆልዝ እንደተናገሩት ሕክምናው የተደረገለት ሰው ከቀዶ ጥገና በኋላ ቀጣይነት ያለው ክትትል ለማድረግ ፈቃደኛ መሆን አለበት። ሕክምናውን በተሳካ ሁኔታ ለመጠቀምም ካሜራና ፕሮሰሰርን እንዴት እንደሚሰራ መሰልጠን አለበት። ይህ የሕክምና ሂደት በአሁኑ ጊዜ አስራ ሁለት ወራት አካባቢ እንደሚወስድም ተመራማሪዎቹ ገልጸዋል። ያም ሆኖ ዶክተር ትልቅ ሰው በአሁኑ ወቅት የማየት ችግር ያለባቸውን ሰዎች በሚያግዙ ተመጣጣኝ ዋጋ ባላቸው ቴክኖሎጂዎች ላይ ማተኮር ለጊዜው የተሻለ መፍትሄ መሆኑን አስረድተዋል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫኔ ያብሪያችሁ ነበርኩ። መልካም ጊዜ።